የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች ለዛሬ አርብ መጋቢት 25 2012 ዓ ም ምሽት ዝግጅታችን ከያዝናቸው መሰናዶች አንዱን መርጠን እናስተዋውቃችሁ። ፕሮጀክቶች ላይ የሚወሰዱ እርምጃዎች የሰዎችን በቀጥታ ተፈጥሮ የመብቷቸውን መሰረታዊ መብቶቻቸውን፣ ነፃነቶቻቸውን የሚነኩ ናቸው። ስለዚህ የሰዎችን ነፃነትና መብት ለመንካት የሕግ መሰረት ያስፈልግሃል። ሕግ መውጣት ግድ ይልሃል። የኮሮና ቫይረስ ስርጭትን ለመከላከል የተጣሉት የመንቀሳቀስ መብት እገዳዎችን ከህገ መንግስት ህግ አንጻር ቃኝተው ማብራሪያ የሰጡን የህገ መንግስታዊ ህግና መንግስታዊ አስተዳደር ምሁር አቶ እንዳልካቸው ገረመው ናቸው። ሙሉን ቆየት ብላችሁ ትሰሙታላችሁ። አቶ አንቶኒ ፓጋና የተባሉ አገልጋይ ጣሊያን ሚላኖ ውስጥ ስላለው የኮሮና ቫይረስ ወረርሽኝና የኢትዮጵያውያን ማህበረሰብ ሁኔታ ይነግሩናል። አድማጮች ዝግጅቶቻችንን ከየቤታችን ሆነን ወደ እናንተ ለማድረስ በመስተንግዶ ጽዮን ግርማ፣ በቅንብሩ ደግሞ ኤልያስ አስማረ አብረናችሁ ቆያለን። አብራችሁን ቆዩ። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ። አመሰግናለሁ ጽዮን። የኢትዮጵያ የጤና ጥበቃ ሚኒስቴር በዛሬው ዕለት ባወጣው መግለጫ ድስት ተጨማሪ ሰዎች ኮሮና ቫይረስ እንደተገኘባቸው አስታውቋል። ባለፉት 24 ሰዓታት ውስጥ በላብራቶሪ ምርመራ ከተደረገላቸው ሰባ አራት ሰዎች ስድስቱ በኮሮና ቫይረስ መያያዛቸው የተረጋገጠ ሲሆን በአጠቃላይም በሀገሪቱ በኮሮና ቫይረስ የተያያዙ ሰዎች ቁጥር 35 ደርሷል። የኮሮና ቫይረስ ከተገኘባቸው ግለሰቦች ጋር የቅርብ ንክኪ ያላቸውን ሰዎች ሁሉ በለይቶ ማቆያ ማስቀመጥ አዋጪ እንዳ ያልሆነ የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታወቀ። ንክኪ አለን መርምሩን ያሉ ሰዎችን ሁሉ ለመመርመር በቂ አቅም የለንም ብሏል። ኢንስቲትዩቱ ሀገሪቱ ካላት አቅም አንጻር ኮሮና ቫይረስ ከተገኘባቸው ሰዎች ጋር ቀጥታ ንክኪ ያላቸው ሰዎች አስፈላጊውን ግንዛቤ እንዲጨብጡ ተደርጎ ራሳቸውን እንዲያገሉ ነው የሚበረታታው ሲሉ የኢንስቲትዩቱ የኮሮና ቫይረስ ቅኝታ አስተባባሪ አቶ መስፍን ወሰን ገልጸዋል። ዘገባው ያደረሰን አዲስ ቸኮል ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ 2012ን እቅድና የጊዜ ሰለዳን ለማስተላለፍ የሰጠው ውሳኔ አሳታፊ አይደለም ሲሉ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራላዊ ኮንግረስ ዛሬ ባወጡት መግለጫ ቅሬታቸውን አስታውቀዋል። የኢትዮጵያ ምርጫ ቦርድ በበኩሉ የሚመለከታቸውን አካላት በሙሉ ካወያየን በኋላ የሰጠነው ውሳኔ ነው ሲል ምላሽ ሰጥቷል። ዘገባውን ያደረሰን ሙክታር ጀማል ነው። በሴራሊዮን ዋና ከተማ ፍሪታውን ሁለት ሰዎች በቫይረሱ መያዛቸው ከታወቀ በኋላ ሴራሊዮን አገር አቀፍ ከቤት የመውጣት ክልከላን አውጃለች። የሴራሊዮን ብሔራዊ የኮቪድ-19 መከላከያ ግብረ ኃይል ዋና አስተባባሪ ብርጋዴር ኬሊ ኮንቴ እንዳሉት ከመጪው እሁድ ጀምሮ ለሶስት ቀናት ማንኛውም ሰው ከቤት እንዳይወጣ ክልከላ አድርገዋል። ኮንቴ አክለውም ማናቸውም ሃይማኖታዊ ስብሰባዎች የተከለከሉ ሲሆን የመሬትና የአየር ድንበሮችም እንደተዘጉ አስታውቋል። በተያያዘም የዓለም ባንክ ለሴራሊዮን የሰባት ነጥብ አምስት ሚሊዮን ዶላር እርዳታ እንደሚያደርግ አስታውቋል። ፕሬዚዳንት ዶናልድ ትራምፕ በእርዳታ መልክ ለሌሎች ሀገራት የተለገሱ የህክምና ቁሳቁሶችን ከልክለዋል መባላቸውን አስተባበሉ። ምንም እንኳን ለአሜሪካውያን ቅድሚያ የመስጠት ፍላጎቱ እንዳላቸው ያመኑት ፕሬዚዳንቱ በእርዳታ መልክ ለሌሎች ሀገራት እንዲላኩ የተዘጋጁ የህክምና መገልገያ ቁሳቁሶችን ከሀገር እንዳይወጡ እገዳ አድርገዋል የሚባለውን መረጃ ግን ሐሰት ነው ሲሉ አስተባብለዋል። አሜሪካ ከዚህ ቀደም እንደ ደቡብ ኮሪያ ያሉ ሀገራትን ለኮቪድ-19 መመርመሪያና ሌሎች የህክምና ቁሳቁሶች እንዲያቀርቡላት ጠይቃለች። ተያይዞም በሽያጭና በእርዳታ ከተለያዩ ሀገራት የህክምና ቁሳቁሶች መቀበሏ ይታወቃል። በዚህ አስጨናቂ ጊዜ አሜሪካ ሙሉ ለሙሉ ሀይሏን በሀገር ውስጥ ጉዳይ ማድረጓና ከዓለም አቀፍ ጉዳዮች መራቋ ለቻይናና ለራሽያ ክፍተቱን እንዲሞሉ እድል መስጠት እንደሆነ ባለሙያዎች አስገንዝበዋል። በያዝነው ሳምንት ብቻ 6.6 ሚሊዮን አሜሪካውያን በኮሮና ቫይረስ ምክንያት ስራቸውን እንዳጡ ታወቀ። ይህ ቁጥር ከባለፈው ሳምንት ስራ አጦች ቁጥር በእጥፍ የበለጠ ሲሆን በድምሩ የሁለቱ ሳምንት የስራ አጥ ቁጥር ከ10 ሚሊዮን እንዳለፈም ታውቋል። በፒተርሰን የኢንተርናሽናል ኢኮኖሚክስ ኢንስቲትዩት አንጋፋ መምህር የሆኑት ዴቪድ ዊልኮንስ የስራ አጥነቱ ፍጥነት የሁለት ሺህ ስምንቱን የኢኮኖሚ ውድቀት የሚያስከነዳ ነው ብለዋል። በሁለት ሺህ ስምንት ይህን ያህል ቁጥር ያለው ሰው የስራ አጥነት ማመልከቻ ለማስገባት አስራ ዘጠኝ ሳምንታት የፈጀበት ሲሆን ዘንድሮ ግን በሁለት ሳምንት ብቻ ይህን ያክል ቁጥር ማስመዝገብ ችለናል ብለዋል። የምጣኔ ሀብት ባለሙያዎችም የአሜሪካ የስራ አጦች ብዛት ከዚህ በላይ ሊያሻቅብ እንደሚችል ያስታወቁ ሲሆን፣ ትልቁ ጥያቄ ያሉት ግን ለምን ያህል ጊዜ ይሄ አሃዝ ይቆያል የሚለው ነው። አድማጮች ለሰዓቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራቸው አምሹ። ኤደን ገረመው ነበርኩ ከዋሽንግተን ዲሲ ኤደን ገረመውን ለዜናዎቹ እናመሰግናለን። አድማጮች የምትከታተሉት የጋቢና ቪኦኤ መሰናዷችንን ነው። ዝግጅታችን ይቀጥላል። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በኢትዮጵያ የኮሮና ቫይረስ ከተገኘባቸው ሰዎች ጋር የቅርብ ንክኪ ያላቸውን ሁሉ በለይቶ ማቆያ ማስቀመጥ አዋጪ እንዳልሆነ የሕብረተሰብ ጤና ኢንስቲትዩት አስታወቀ ንክኪ ስላለን መርምሩን ያሉ ሰዎችን ሁሉ ለመመርመርም በቂ አቅም የለንም ብሏል። ኢንስቲትዩቱ ሀገሪቱ ካላት አቅም አንጻር ኮሮና ቫይረስ ከተገኘባቸው ሰዎች ጋር ቀጥታ ንክኪ ያላቸው ሰዎች አስፈላጊውን ግንዛቤ እንዲጨብጡ ተደርጎ ራሳቸውን እንዲያገሉ ነው የሚበረታታው ብለዋል። በተቋሙ የኮሮና ቫይረስ ቅኝት አስተባባሪ የሆኑትን አቶ መስፍን ወሰንን አዲስ ቸኮል አነጋግሯቸዋል። በተከታዩ ዘገባ ይዳስሰዋል። በድሬዳዋ ከሶስት ቀን በፊት የኮሮና ቫይረስ የተገኘበት ነዋሪ ባለቤቱ በተደረገላት ምርመራ የኮሮና ቫይረስ ተገኝቶባታል። ሆኖም ባለቤቷ ቫይረሱ እንደተገኘበት እንደታወቀ እሷም አብራ ወደ ለይቶ ማቆያ እንድትገባ ተደርጎ ነበር። በዛሬው እለት ስራ የጀመሩት አዲሷ የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በትላንትናውና በዛሬው እለት 19 የቅርብ ንክኪ ያላቸው የተባሉ ሰዎችን ወደ ለይቶ ማቆያ እንዳስገቡ ገልጸዋል። ሆኖም ከግለሰቡ ጋር ንክኪ የነበራቸው እነኚህ ብቻ አይደሉም የሚሉ አሉ። ግለሰቡ ከአውስትራሊያ ከመጣ በኋላ ድሬዳዋ ለ12 ቀናት ቆይቶ ነው ቫይረሱ እንደያዘው የተረጋገጠው። ይህ በአንዳንድ የሰፈሩ ነዋሪዎች ስጋትን ፈጥሮ ነበር። ከግለሰቡ ጋር ንክኪ የነበራቸው ሁሉ ወደ ለይቶ ማቆያ እንዲገቡ አለመደረጉን ጠቅሰው ለቪኦኤ ቅሬታ ያቀረቡም ነበሩ። በህብረተሰብ ጤና ኢንስቲትዩት የኮሮና ቫይረስ ቅኝት አስተባባሪ አቶ መስፍን ወሰን ግን ከግለሰቡ ጋር ግንኙነት የነበራቸውን በሁለት ከፍለ እናያቸዋለን ይላሉ። ከተያዘ በኋላ የኮንታክት ትሬሲንግ ኢሚዲየትሊ ይጀመራል። ከሰውየው ጋር ንክክ ያላቸው ሰዎች መረጣ ማለት ነው። ባለፉት ኦንሴት ሲስተሙ ወይም ምልክቱን ካሳየ ከአራት ቀን በፊት ጀምሮ የተነካካቸው ወይም በአንድ ሜትር ርቀት አስራ አምስት ደቂቃ በአስራ አምስት ደቂቃና ከዛ በላይ የቆያቸው ሰዎች ሁሉ ክሎዝ ኮንታክት ይባላሉ። የሰዎቹ ደግሞ ከሌሎች ሰዎች ጋር የተነካኩት ወይም ንክኪ ኮንታክት ያላቸው ደግሞ ካዥዋል ኮንታክት ይባላል። ስለዚህ የእኛ ፕሮች ምንድን ነው? ክሎዝ ኮንታክቶችን አክቲቭ ፎሎ አፕ የሚል ይባል ስራ ለአክቲቭ ፎሎ አፕ ማለት ጠንካራ ክትትል እያደረጋችሁ ክሎዝ ኮንታክቶቹ ሬጅስተር ተደርገው ስልካቸው፣ ቦታቸው ያሉበት ተደርገው ከማንም ጋር ግንኙነት እንዳያደርጉ ሙቭመንታቸው ሪስትሪክት እንዲያደርጉና ለአስራ አራት ቀን ክትትል ይደረግላቸዋል። ምልክት ካሳዩ ኢሚዲትሊ ፊክስ ተደርገው ወደ አይሶሌሽን ሴንተር ይሄዳሉ። ለይተው የሚቆዩ ሰዎች ጥበቃ ተመድቦላቸው የሚባል ነገር ሰምቼ ነበር። እነኛ አሁን ራሳችሁን ለይታችሁ አስቀምጡ ለአስራ አራት ቀን ያላቸዋቸው ሰዎች ያን ነገር ያድርጉ አያድርጉ፣ እንዴት ነው ማረጋገጥ የሚቻለው? አሁን የክሎዝ ፎሎ አፕን ኳራንቲን ማድረግ በጣም ከባድ ነው። ያ ማለት ሁሉም ክሎዝ ኮንታክቶች ኮራንቲን ተደርገው በጥበቃ ማለት ነው ያ ያ ማለት በጣም ብዙ ኮንታክቶች ነው። አሁን ኬዙ እየጨመረ ሲሄድ ፊዚብል አይደለም። በዛ ላይ ክሮስ ኮንታሚኔሽን ሊኖር ይችላል። ስለዚህ አሁን እኛ እያደረግን ያለ ነው ካውንስል ተደርገው ክሎዝ ኮንታክቶች ቤታቸው ውስጥ ራሳቸውን አይሶሌት እንዲያደርጉ፣ ፐርሰናል ፕሮቴክት ኢኩፕመንት ማስክ እንዲያደርጉ፣ ከማንም ጋር ንኪቲ እንዳይኖራቸው የማድረግ ስራ ነው። ኢሚዲየትሊ ደግሞ ምልክት ካታዩ ፒክ ተደርገው ወደ አይሶሌሽን ሴንተር ነው። አሁን ባለው ደረጃ ግን ከክሎዝ ኮንታክቶችን ኳራንቲን ለማድረግ አንደኛ፣ በጣም ሊስት የተደረጉት እስካሁን ድረስ ላሉት ኬዞች በጣም ብዙ ነው። እሱንም ኳራንቲን ማድረጉ ወደፊት ኬዙ እየጨመረ በመጣ ቁጥር ፊዚብል አይሆንም። ክልሎች አቅማችን ይፈቅዳል ካሉ ግን የቻሉትን ያህል በለይቶ ማቆያ ማስቀመጥ ይችላሉ ይላሉ። ሆኖም ቫይረሱ ወደፊት ይበልጥ ሊስፋፋ ስለሚችልና ይህም በሀገሪቱ ወደፊት ሊፈጥር የሚችለውን ጫና ግምት ውስጥ በማስገባት ቫይረሱ ካለባቸው ጋር ንክክ ያላቸው እራሳቸው ለይተው ክትትል እንዲደረግላቸው ማድረግን ማበረታታት የተሻለ ነው ይላሉ አቶ መስፍን። ከዚህ ባሻገር ቫይረሱ ከተገኘባቸው ሰዎች ጋር ንክክ ያለንና ምርመራ ይደረግልን የሚል ጥያቄ አቅርበው ተቀባይነት ያላገኙና ይልቁንም እራሳቸውን አግልለው የህመም ስሜት ከተሰማቸው ብቻ እንደሚመረመሩ የተነገራቸው የድሬዷ ነዋሪዎች ቅሬታቸው ለቪዮ አቅርበው የነበረ ሲሆን አቶ መስፍን ለዚህ አካሄድም ተመላለሻለሁ ይላሉ። ከግለሰቡ ጋር ንክኪ ነበረና መመርመር እንፈልጋለን ያሉትን ሰዎችስ የላብራቶሪ ካፓሲቲ ለሁሉም ኮንታክት አሲፕቶማቲክ ወይም ምልክት ለሌላቸው ሳምፕል አንወስድም። ነገር ግን በጣም ሀይ ሪስክ የሆነና ክሎስ ኮንታክት የሆነ ኮንታክቶችን ምልክት ባያሳዩም፣ ለምሳሌ የባለቤትቱን ሳምፕል ወስደን ቴስትን አድርገናል፣ ቅድም እንዳልኩ ነገር ግን ምልክት አላሳይም ድሬዳዋ ከአውስትራሊያ መጡ ለ12 ቀናት በከተማ የቆየ ነዋሪ ከሶስት ቀን በፊት የኮሮና ቫይረስ እንደተገኘበት ከተሰማ በኋላ በነዋሪዎቹ ዘንድ ስጋት አይሎ ይታያል። የከተማዋ መንገዶች እና ገበያዎች ጭር ያሉ ሲሆኑ በከተማዋ አራት ዋና ዋና መስመሮችም የመድኃኒት ርጭት ተካሂዷል። ከአራቱ መስመሮች ሶስቱ ቫይረሱ የተገኘበት ግለሰብ ከሚኖርበት ሰፈር አቅራቢያ የሚገኘው ከኮኔል የሚነሱ ናቸው። አስተዳደሩም በለይቶ ማቆያ ካስቀመጣቸው 19 ነዋሪዎች ባሻገር ሌሎች መያዝ አለመያዛቸው ለማረጋገጥ በተቻለ መጠን ለመጪዎቹ 12 ቀናት የከተማ ነዋሪዎች ከእንቅስቃሴና ንክኪ እንዲቆጠቡ መክረዋል። ለአሜሪካ ድምፅ አዲስ ሸኮል ከድሬዳ አዲስን ለዘገባው እናመሰግናለን። አድማጮች የምትከታተሉት ከጋቢና ቪኦኤ ወደ እናንተ የሚደርሰውን የአርብ ምሽት መሰናዶ ነው። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ቃለ ምልልስ ነው። የኮሮና ቫይረስ ስርጭትን ለመቆጣጠር የፌዴራልና የክልል መንግስታት የተለያዩ እርምጃዎችን እየወሰዱ ይገኛሉ። ከነዚህ እርምጃዎች መካከል የተወሰኑት የመንቀሳቀስ መብትን በመሰሉ የዜጎች መብቶች ላይ ገደብ የሚጥሉ ናቸው። እነዚህ የዜጎችን የጤና ደህንነት ታሳቢ ተደርገው እንደተጣሉ የሚነገርላቸው ገደቦች የህግ መሰረት አላቸው የላቸውም በሚለው ላይ ሙግት ይነሳል። እነዚህ ገደቦች ከመጣላቸው በፊት የአስቸኳይ ጊዜ አዋጅ ማወጅ አስፈላጊ ነው አይደለም የሚል ህገ መንግስታዊ ሙግትም አለ። ለእነዚህና ተያያዥ ጥያቄዎች መልስ ለማግኘት ሀብታሙ ስዩም ከአቶ እንዳልካቸው ገረመው ጋር ቆይታ አድርጓል። አቶ እንዳልካቸው የህገ መንግስታዊ ህግና መንግስታዊ አስተዳደር ምሁር ናቸው። ፌዴራሊዝምን ጨምሮ በተያያዥ ጉዳዮች ላይ ምርምር ከማድረግ አልፈው በተለያዩ የከፍተኛ ትምህርት ተቋማትን በመምህርነት አገልግለዋል። ሀብታሙ ጥያቄውን ይጀምራል። የፌዴራሉ መንግስት በመውሰድ ላይ ያላቸው እርምጃዎች ህገ መንግስታዊና አስፈላጊነት ላይ ያለውትን ምልከት አስቲያጋሩን አለም ያለችበት አሳሳቢ ሁኔታ ሁላችን የምንገነዘበው ነው። አደገኛ የሆነ በሽታም ነው። ኢትዮጵያም ኤክሰፕሽን አይደለችም ብሔራዊ ችግር ሆኖ እያየነው ነው ነው። ይሁን እንጂ ለዚህ የሚሆኑ ቅድመ ዝግጅቶችም ሆነ እንደ ሀገር መወሰድ የነበረባቸው እርምጃዎች በጎ የምትላቸው እርምጃዎችን እና እንቅስቃሴዎች ነበሩ፣ አፋጣኝ ባይሆኑ ቶሎ የተደረጉ ባይሆኑ ነበሩ። ፌዴራል መንግስቱ ከዚህ በላይ የሆነ ሚና እንዲጫወት ህጉ ህገ መንግስቱ ይፈቅድለታል። ምክንያቱም በኢትዮጵያ አሁን በስራ ላይ ያለው ህገ መንግስት አራት ሁኔታዎች ሲከሰቱ በከፊልም ሆነ በሙሉ የአስቸኳይ ጊዜ አዋጅ የማወጅ ስልጣን በቀዳሚነት ለፌዴራል መንግስቱ የሚሰጥ ነው። አንደኛው ጦርነት ወይንም የሀገር መወረር፣ ሁለተኛው የህግ ጥሰት እና ብጥብጥ እውከት በመደበኛ ህግ መቆጣጠር የማይቻል ሲሆን የሚታወጅ አስቸኳይ ጊዜ ነው። ሶስተኛው ወረርሽኝ እንደዚህ ተዛማጅ በሽታዎችን በሚመለከት ነው። አራተኛው የተፈጥሮ አደጋ ነው። ሰው አሁን የገጠመን ወረርሽኝን እና ይሄ ተዛማጅ የሆኑ በሽታዎች ተላላፊ በሽታዎችን የሚመለከት ነው። ጉዳዩ እንዳየነው ዓለም አቀፍ ነው፣ ፓንደሚክ ነው ብለናል። ኢትዮጵያ ውስጥ ብቻ ያለ ጉዳይ አይደለም። ስለዚህ በአየርም በየብስም በየትኛውም በኩል ሊገባና ሊዛመት የሚችል እንደሆነ የምናውቀው ነው። በዚህ ሁኔታ ውስጥ የአስቸኳይ ጊዜዎች ፌዴራል መንግስት ህገ መንግስቱ በሚፈቅደው ለት ስልጣን መሰረት ለምንድን ነው ያላወጣው? ከአስቸኳይ ጊዜያዎች ሳያወጣስ የተወሰዱ እርምጃዎች ህጋዊነታቸው ምንድን ነው ብለን ያየን እንደሆነ በእርግጥ ሌሎች የህግ ማዕቀፎች እነዚህ ኳራንቲን ቴስቲንግ ምናምንን በሚመለከት የዓለም አቀፍ በረራዎች ጋር ተያይዘው ያሉ ነገሮች የህብረተሰብ ጤና ጋር በሚመለከት ኢትዮጵያ ወይም የጤና ሚኒስተር ከተሰጡት ስልጣኖች ውስጥ አንዱ ነው። ይህንን በማስተባበር እንዲህ አይነት ሁኔታዎች ሲያጋጥሙ የሚወሰዱ እርምጃዎችን፣ ምክረ ሀሳቦችን ከማቅረብም ሆነ መንግስት ስለሚወስዳቸው እርምጃዎች አክሽኖች በቀዳሚነት ጤናን የሚመለከቱ ጉዳዮች ላይ ግንባር ቀደም ሆኖ እንዲሳተፍ ይፈቅድለታል። የሚኒስትሩ ስልጣንና ተግባር ውስጥ ይህንን መሰል አሁን የተፈጠሩትን መሰል አይነት ድርጅቶችን ለማከናወን የግድ ህግን መሰረት ማድረግ አለ። ምክንያቱም ምንድን ነው በእንደዚህ ወቅቶች ላይ የሚወሰዱ እርምጃዎች የሰዎችን በቀጥታ ተፈጥሯዊ መብቷቸውን፣ መሰረታዊ መብቶቻቸውን፣ ነፃነቶቻቸውን የሚነኩ ናቸው። ስለዚህ የሰዎችን ነፃነትና መብት ለመንካት የህግ መሰረት ያስፈልግሃል፣ ህግ መውጣት ግድ ይልሃል። ያ ህግ ደግሞ ከመደበኛው ህግ የወጣ አስቸኳይ ጊዜ አዋጅ ውስጥ ሲታወጅ የሚወሰዱ ለመንግስትም ህጋዊነት የሚሰጡ ናቸው። ከዚያ አኳያ ካየ ነው ፌዴራል መንግስት ጋር ምክንያቱ ምን እንደሆነ በግልጽ ባናቅም በህጋዊነት አላላበሰውም ድርጊቱን የወሰዳቸውን እርምጃዎች። ክልሎች በተመሳሳይ የቫይረሱ ስርጭትን ለመቆጣጠር እርምጃዎችን እየወሰዱ ነው። ለአብነት የትግራይ ክልል አስቸኳይ ጊዜ አውጇል። የአማራ ክልላዊ መንግስትም በክልሉ ውስጥ የሚደረጉ እንቅስቃሴዎችን በተመሳሳይ ገድበዋል። የእነዚህ እርምጃዎች ህገ መንግስታዊ ምንጫቸውን እስኪ እንመርምር ደግሞ በጣም ጥሩ ህገ መንግስቱ አሁን አንቀጽ ዘጠና ሶስት ላይ ንዑስ አንቀጽ አንድ ላይ ቅድም እንደጠቀስ ነው በመርህ ደረጃ ለፌዴራል መንግስቱ እነዚህ እንዲሰጥና፣ ሁለት ልዩ ሁኔታዎች ላይ ክልሎች ክልል አቀፍ የሆነ ከክልላቸው ድንበር ወይንም ግዛታቸው ያልተሻገረ አስቸኳይ ጊዜ አዋጅ የማወጅ ስልጣን ተሰጥቷቸዋል። እነዚህም በሽታ እንደዚህ ተላላፊ በሽታ ወይንም ወረርሽኝ ሲከሰት ሲከሰትና የተፈጥሮ አደጋ በዛ ክልል ላይ ብቻ ሲያጋጥም ነው። የነሱ ብቸኛ ስልጣን ተደርጎ መቆጠር የለበትም። ፌዴራሉ እርምጃ ያልወሰደ እንደሆነ ቁጭ ብለው መመልከት ስለሌለባቸው እና ህገ መንግስታዊም ኃላፊነታቸው ስለሆነ የክልሉን ነዋሪ ክልሉን ህዝብ መከባከብ የመጠበቅ ኃላፊነት ስላለባቸው በሁሉም ዙሪያ መለስ የሆኑ ዘርፎች ላይ ተኮ ጊዜ እንዲያውጁ አብሮ እንደ መብት ተሰጥቷቸዋል። ያ ማለት ግን ያ አግባብ የሚተረጎምበት በጣም በጠባቡ ነው። ምክንያቱ ምንድን ነው? በአንድ ተመሳሳይ ጉዳይ ላይ ሁለት ህፃኖች ስለሰጡ ለፌዴራልም ለነሱም ስለተሰጠ የክልሎቹን ስልጣን አስፍተን መተርጎም ያለብን አይደለም። ይሄ በተለምዶ ኮንከረንት ፓወር ወይንም የጋራ ጣምራ ስልጣን የምንለው ነው። ትግራይ ክልል እስካሁን ሶፋር ባለኝ መረጃ ኦፊሻሊ ወይንም በመደበኛ መልኩ በክልሉ ምክር ቤት በኩል አጸድቆ የክልሉ ስራ አስፈፃሚ አቅርቦ የታወጀው ትግራይ ክልል ነው። ሌሎቹ ላይ ግን በዜና እንደምንሰማቸው እና በኦፊሻል መግለጫዎች እንደምናያቸው ማስታወቂያዎች እንደምናያቸው የተለያዩ እርምጃዎች እየተወሰዱ ነው። ትራንስፖርትን በተመለከተ ማንኛውም አይነት እንቅስቃሴዎች እንዳይደረጉ የሚከለክል ሰው ቤቱ እንዲቀመጥ እና መግባትና መውጣት እንዳይኖር የሚያደርጉ እርምጃዎች፣ ክልከላዎች ምናምን እየተፈጠሩ ነው። እነዚህ እነዚህን ነገሮች ለማድረግ የግድ የአስቸኳይ ጊዜ አዋጅ ማወጅን አስፈላጊ እንደሆነ ቀደም አይተናል። ስለዚህ በምን አግባብ ነው አሁን እየተደረጉ ያሉት ብለን ስንል ሕጋዊነት ያላቸው ሆኖ አናገኛቸውም። እውነት ነው አስፈላጊ እርምጃዎች ናቸው። እነዚህ እርምጃዎች በጣም ለሕብረተሰብ ጤና፣ የጋራ ጤና እና ለመከላከል የስርጭቱ ለመከላከል አስፈላጊዎች ናቸው። ስለ ምክንያቱ አይደለም እየጠየቀን ያለ ነው ስለሚወጣበት አግባብ ነው። እነዚህን እርምጃዎች ለመውሰድ የግድ የሕግን ማውጣት አስቸኳይ ጊዜ አዋጅ ማወጅ አስፈላጊ ሆኖ ቅድመ ሁኔታም ስለሆነም ነው። እርምጃዎች የህግ መሰረት እንዲኖራቸው ማድረግ በአንድ በኩል ይነሳል። ጉዳዩ ደግሞ ፈጣን እርምጃዎችን የሚጠይቅ እንደመሆኑት መጠን ደግሞ ህጎችን ተላልፎም አንዳንድ እርምጃዎችን ወይም ውሳኔዎችን የማስተላለፍ ሂደትም አለ። ሁለቱን ማስታረቅ የሚቻልበት መንገድ የትኛው ነው? ወይንም ደግሞ የትኛው ነው መቅደም ያለበት? እንግዲህ አሁን ካለንበት በጣም አንገብጋቢ ጉዳይ አኳያ የስልጣን ላት መካከል በፌዴራል እና በክልል መካከል ያሉትን ተገባተው እና አስቸኳይ የሆነ አገር አቀፍ አንድ ወጥ የሆነ መፍትሄ ቢያስቀምጡ እንደዚህ ለአሁን ለባልበት ነገር መውጫ እንዲሆን አንድ አይነት አንድ ወጥ ተመሳሳይነት ያለው ህግ ተግባራዊ ቢደረግ አስቸኳይ ጊዜ አዋጆቹ ተግባራዊ ቢደረግ በጣም የተሻለ እና የተመረጠ ነው። ወደ ሁለተኛው ጥያቄ ቅድሚያ ለህግ ነው መሰጠት ያለበት። እያንዳንዱ ነገር ማንኛውም አይነት ነገር ህጉ በሚያዘው መሰረት የማይተገበሩ ከሆነ ህገ ወጥነትን ነው እያስተማረ ነው የምንሄደው። በተቻለን አቅም ህግን መሰረት ያደረጉ እርምጃዎች ቢሆኑ እመርጥ አለው። ሀብታሙንና እንግዳውን አቶ እንዳልካቸውን እናመሰግናለን። ወደ ተከታዩ መሰናዶ ስናልፍ ቃለ ምልልስ ነው። አሁንም አድማጮች አንቶኒዮ ፓጋና ኢትዮጵያዊ ጅማ ውስጥ ከጣሊያናውያን ቤተሰብ የተወለዱ አሁን ደግሞ ሚላን ከተማ በሚገኝ ወንጌላዊት ቤተ ክርስቲያን ውስጥ በማገልገል ላይ የሚገኙ ወንጌላዊ ናቸው። አማርኛን አቀላጥፎ የሚናገሩት አቶ አንቶኒዮ ወንጌላዊ አንቶኒዮ ቸልተኛ መሆንና ለሚሰጡት መመሪያዎች ትኩረት ሰጥቶ አለመተግበር ጣሊያን ያለውን ማህበረሰብ ዋጋ አስከፍሎታል ይላሉ። ከኢትዮጵያውያን ጋር በቅርበት የሚገናኙት ወንጌላዊ አንቶኒዮ ኮሮና ቫይረስ በማህበረሰቡ ላይ ያደረሰውን ጉዳት አካፍለውናል። ካለፈው ነገሮች ሌሎች ይማሩበታል ሲሉም ምክረ ሀሳብ ለግሰዋል። ራሳቸውን የሚያስተዋውቁበት ቃለ ምልልሱ ይጀምራል። ስሜ አንቶኒዮ ፓጋና ነው። ፓስተር ነኝ። በሚላኖ ወንጌላዊት ቤተ ክርስቲያን ውስጥ በዚህ አገልግሎት ነው የማገለግለው። አማርኛ እንዴት ለመዱ? እንዴት ቻሉ? አማርኛ የለመድኩት እንግዲህ የተወለድኩት በኢትዮጵያ ጅማ ከተማ ላይ ነው። እዛ ተወልጄ ነው ያደግኩት። እስከ ሀያ ሁለት ዓመት አካባቢ እዛ ኖር ያለሁኝ ከዚያ በኋላ ነው እንግዲህ ወደዚህ በሚሊተሪ ሰርቪስ የመጣሁት። እንግዲህ ጣሊያን እንደሰማነው በጣም በዚህ በኮሮና ቫይረስ የተጎዳች እና ህዝቦቿም ቫይረሱ በመጠቃታቸው ምክንያት ብዙ ሰው ያጣች ሀገር ናት። እና ምን ይመስል ነበር ኮሮና ቫይረስ በጀመረ ጊዜ የሰዎች ሁኔታ ልተኝነት ነበር ወይ? ወይስ ወዲያው ተቀብለው እርምጃው መውሰድ ሂደት ነበር ወይ? ምን ነበረ? በመጀመሪያ ደረጃ ያው እንግዲህ አምስት ሰው ተገኘ ተብሎ ነበር የጀመረው። በዚህ ብዙ ሸክም አልወሰዱበትም ማለት እችላለሁኝ። ምንም አልተሰማቸውም። ቀላል አድርገው ነው የተመለከቱት። አምስት ሰው ተገኘ በዚሁ የሚቆም አይነት መስሏቸው በቸልተኝነት ነበር የሚሄዱት። ነገር ግን በአንድ ጊዜ ነው የተስፋፋው። ከሚላኖ በግምት የአርባ አምስት ኪሎ ሜትር እዛም ባነሰ ኪሎ ሜትር አካባቢ ነው የተገኘው ቦታው። እዛ ላይ አንዷን ከተማ ሙሉውን ነው የዘጓት፣ መውጫ መግቢያውን ማለት ነው። ከዚህ የተነሳ ህዝቡ ግን ብዙ ደንታ አልሰጠውም ነበረ እና መጨረሻ ላይ እየባሰ ሲመጣ ነው መንግስት እርምጃ የወሰደው። መንግስት እርምጃ ሲወስድ ደግሞ ቅጣቱንም አስቀምጦበት ነው። ያም ሆኖ እንኳን ሰው በቸልተኝነት ይወጣ ነበረ። ከዛ የተነሳ ነው የባባሱ ሁኔታ እየጨመረ ሄደው። ህዝቡ ካወቀ በኋላ ድንጋጤ የነበረው ራሱን ለመጠበቅ ምን አይነት እርምጃ ወሰደ? ልክ እየተባባሰ ሲመጣ እንግዲህ ብዙ ድንጋጤው የመጣው በአዛውንቶቹ ዙሪያ ነው። ለምን አዛውንቶቹን ነበረ ብዙ የሚጎዳው። የወጣቱ ክፍል ደግሞ አዛውንቶችን የሚጎዳ ከሆነ እኛን ስለማይነካን የሚል ድፍረት ነው ይዘው የወጡት ያ ድፍረት ነው ብዙም ደግሞ እየጎዳ የመጣው። ይሄ ቸልተኝነት ብዙ የሀገሪቱን ሕዝብ ሊጎዳ ችሏል። አሁን ምን ይመስላል ያለው ሁኔታ? አሁን ታላቅ ፍርሃት ወድቋል በምድሪቱ ላይ ፍርሃት ነግሷል። እንግዲህ ወደ ሱፐር ማርኬቶችም ለመሄድ ራሱ ፍቃድ ያስፈልጋል። በመንግስት ከፍተኛ እርምጃ እየተወሰደ ነው። ሱፐርማርኬቶችም ለመግባት ብዙ ጥበቃ፣ ብዙ ሰልፍ አለ። ድሮ ሀገር ቤት ቸው እንደመጣወት አይነት ሰልፎች አሁን እየታዩ ነው ያሉ። እና ተደርጎ ማይታወቅ ነገር ነው። እንግዲህ እዚህ ከኖርኩበት ጊዜ ጀምሮ እንዲህ አይነት ነገሮች ታይተው አይታወቁም። ወጣቶች ከዛ በኋላ መያዝ ሲጀምሩ ምን አይነት እርምጃ ወሰዱ? ከፍተኛ ድንጋጤ አለ። አሁን ከተማዋ ሰው የሚኖርበትም ራሱ አይመስልም። ሚላኖ ማለት እንግዲህ የሞዳ መናገሻ ነች ሰው ጠፋ ማለት ሀያ አራት ሰዓት መኪና የሚንቀሳቀስበት ነው አንዳንድ ሱቆች ክፍት ያሉበትቸው አሁን ግን ሙሉ ለሙሉ የተዘጋበት ጊዜ ነው ከተወሰኑ ድርጅቶች በስተቀር ለምን ነገን ተመልክተው አክሳሪነታቸው ታይቶ እንዲሁም ደግሞ የአየር ንብረት በአየር ንብረት ላይ ጉዳት የሚያደርሱ ነገሮች ፋብሪካዎች እንደዚህ የማይዘጉ አሉ እና እነሱ እነሱ ብቻ ናቸው ክፍቶች እንጂ በሙሉ ለሙሉ ዝግ ነው ቤተ ክርስቲያንስ ምን አይነት እርምጃ የወሰደችው? እንግዲህ ብዙ ምዕመናን ይኖራታል በስሯና ምን አደረገች ቤተ ክርስቲያን? የመጀመሪያው ቀን በተደረገው የመንግስት እቀባ ማለት እችላለሁኝ መሰብሰብ እንደማይቻል ሲነገር የመጀመሪያ እርምጃ የወሰደችው ቤተ ክርስቲያን ነች። እና ሁላችንም በየቤታችን የተቀመጥ ነው። ለምን እርምጃውም ከፍተኛ እስከ ማዘጋትን ስለሚደርስ በመንግስት የወጣው ሕግ በዚህ ደረጃ ፈ ፈጣን እርምጃ ህዝቦቿንም ለመከላከል በማለት ፈጣን እርምጃ ተደርጓል። እርስዎም ያገለግሉበት ቤተክርስቲያን እንግዲህ የኢትዮጵያውያን ኮሚኒቲዎች አሉ እናንተ ጋር ወይስ ለጣሊያን ኮሚኒቲ ነው? ከኢትዮጵያ ኮሚኒቲ ጋር ያሉት ግንኙነትስ ምን ይመስላል? እኔ እንግዲህ ሙሉ ለሙሉ ኢትዮጵያ ኮሚኒቲ ጋራ ነው ማለት በኢትዮጵያውያኖች ዙሪያ ነው የማገለግለው። ያው ከጣሊያኖቹም ጋራ አለኝ ህብረት፣ በዚህ ህብረት ውስጥ አገለግላለሁኝ። ምን ይመስላል ኢትዮጵያውያኖቹ ያሉበት ሁኔታ? አሁን እንግዲህ ብዙዎቹ ያው በጸሎት በጾም ጊዜያቸውን ከእግዚአብሔር ጋር በማሳለፍ ከቤተሰቦቻቸው ጋር በማሳለፍ ጊዜያቸውን ያጠፋሉ። እንገናኛለን በየቀኑ ጸልያለን ለረጅም ሰዓታት እግዚአብሔርንም ቃል እንማማራለን። በእንደዚህ አይነት ሁኔታ እየቀጠልን ያለ ነው። በአካል ነው የምትገናኙት ወይ? አይደለም በመስመር ነው በስልክ መስመሮቻችን እንገናኛለን። የተጎዱ ኢትዮጵያኖች አሉ? በኮሮና ቫይረስ የተያዙ ህይወታቸው ያለፈ በኮሮና ቫይረስ የተያዙ እንዳሉ ሰምቻለሁኝ አንድ እህታችን በሆስፒታል ውስጥ እንዳለች ባለቤቷም እንደዚሁ በቤት ውስጥ ያው ገለልተኛ ሆኖ እንዲቀመጥ ተደርጓል ሌላው ደግሞ ከሚላኖ ወጣ ብሎ ወደ መቶ ሀያ ስምንት ወይንም መቶ ሀምሳ ኪሎ ሜትር አካባቢ ሁለት ሰዎች እንዳረፉ ሰምቻለሁኝ። አንደኛው የአስም ታማሚ እንደነበረና ሆስፒታል ሄዶ ተመርምሮ በአስሙ ስለሚያውቁት ምናልባት አስም ነው ብለው ወደ ቤት ሲመልሱት፣ በኋላ ግን ሲጣራ ባለቤቱም በዚህ በሽታ እንደተጎዳች እሱም በዚህ ህይወቱ እንዳለፈ እንዲሁም አንድ እናት መጥተው ለሕክምና ከሀገር ቤት መጥተው እየታከሙ እያለ በዚህ በሽታ ተነክተው እንግዲህ እሳቸውም ህይወታቸው እንዳለፈ ነው የሰማሁት። ሌላ ደግሞ አንድ እህትም እንደዚህ ሀምሳ ኪሎ ሜትር ላይ እሷም ትንሽ ታማሚ ነበረች። ይሄው በሽታ አግኝቷት፣ ተጨማሪ ይሄ በሽታ አግኝቷት፣ በዚህ ተጎድታለች። በዚህ ምክንያትም ደግሞ አርፋለች። ዛሬ ነው ያረፈችው ትላንትና። ለኢትዮጵያውያን ማህበረሰብ ምን የሚያስተላልፉት ነገር አለ? አሁን ከጣሊያኑ ልምድ በመነሳት በጣም በጣም ልናገረው የምፈልገው መዘናጋቱ ወንድሜ ነው፣ እህቴ ነው፣ ጓደኛዬ ነው እሱ ላይኖረው ይችላል ብሎ የሚባለው ነገር እጅግ በጣም የተሳሳተ ስለሆነ ማንም ከማንም ጋራ እንደው ባይቀራረብ በዚህ መከላከል የሚቻል ከሆነ ሰው ዝንጉ መሆን የለበትም። በፍጹም በፍጹም ህይወቱን ለማትረፍ የሌላውንም ህይወት ደግሞ ለማትረፍ ከፈለገ በጣም ጥንቃቄ ያስፈልጋል። አሁን ለምሳሌ ሆቴሎች፣ ባሮች፣ የእቃ ማጠባቸው ለዚህ አይነት ነገሮች የጽዳት ጉዳይ በጣም አንገብጋቢ ስለሆነ አንዱ በጠጣበት ሌላው ለሌላው በደንብ ሳይታጠብ በጥድፊያ የሚቀርቡ ብርጭቆዎች፣ ሳህኖች፣ ማንኪያ፣ ሹካ እነዚህ ነገሮች ከፍተኛ ጽዳት ስለሚያስፈልጋቸው በኢትዮጵያ የጽዳት ደረጃ ላይ ከፍተኛ ጥንቃቄ ስለሌለ በዚህ እንኳን ቢታቀቡ ሬስቶራንት፣ ባር እነዚህ አይነት ነገሮች በጣም ከባድ ከባድ የማስተላለፊያ ቦታዎች ስለሆኑ መጠንቀቅ እንዲሁም ደግሞ በየቦታው ምራቆችን አለመትፋት የተጠቀሙበትን ሶፍት በየቦታው ባይጥሉ፣ በጣም የሚያሳዝኑ ነገሮች እንግዲህ እነዚህ ናቸው። ወደ ሰውም በከፍተኛ ሁኔታ እነዚህም ቫይረሶች ሊያስተላልፉ ይችላሉ ብዬ የምገምታቸው እነዚህ እነዚህ ከተጠበቁ፣ ትንሽ ጋብ ሊደረግ ይችላል። ሌላው ደግሞ ወደ ቤታቸው ሲገቡ ጫማዎቻቸውን ከቤት ደጃፍ ላይ አውጥተውት በላስቲክ ጠቅልለው እንግዲህ ሌባ ካልሰረቀባቸው ወደ ውስጠኛው ክፍል ቢያስቀምጡና ሲወጡ አድርገው ቢወጡ ለምን ከዛ ጋር ተጣብቆ ወደ ቤት ውስጥ ስለሚገባ፣ ይህንን ከፍተኛ ጥንቃቄ ቢያደርጉበት ጥሩ ነው። እሺ፣ በጣም እግዚአብሔር ስጥልን፣ እግዚአብሔር ያክብርልን። ለሰጡን ማብራሪያ አመሰግናለሁ። አድማጮች፣ እኛም የዛሬ አርብ መሰናዷችንን በዚህ ያጠናቀናል። አስተያየት ካላችሁ አስተያየቶቻችሁን በቪኦኤ አምሃሪክ የፌስቡክ ገጽታችን ላይ ወይም በሆርን አት ቪኦኤ ኒውስ የኢሜይል አድራሻችን ላኩልን። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ፣ አብረናችሁ አምሽተናል። አብራችሁን ስላመሻችሁ እናመሰግናለን። ሰላም፣ ደህና እደሩ። Nu e un radio vioi să cânta afară